the voice of America. የእስር ቤቶች በሮች ተከፍተው እስረኞች አሁንም ድረስ እየተለቀቁ ነው። እስረኞች ከወጡም በኋላ በየእስር ቤቱ ይደርስባቸው የነበሩ የከፉ የሥቃይ አያያዞችን እየተናገሩ ይገኛሉ። ብዙ እስረኞች ናቸው የወህኒ ሕይወት ታሪካቸውን ያጫወቱን። ዮናስ ጋሻው ደመቀ ባለፈው ሳምንት የተፈታ ወጣት ነው። በተፈጸመብኝ ለመናገርና ለመስማት የሚከብድ ይህ ሰብአዊ ድርጊት ወይም ሥቃይ፣ ዛሬ ከዊልቸርና ክራችስ ውጪ ራሴን ችዬ መንቀሳቀስ የማልችል ሰው ሆኛለሁ ይላል። በሌላ በኩል የኢትዮጵያ ሰብአዊ መብት ኮሚሽን ላለፉት ሁለት ዓመታት በእስር ቤቶች ላይ ባደረገው ክትትል የተፈጸሙትን የሰብአዊ መብት ጥሰቶች እንደሚያውቃቸው አረጋግጧል። ጽዮን ግርማ በተከታዩ ዘገባዋ ታሪኩን ይዛለች። ዮናስ ጋሻው በቅርቡ ነው ከእስር የተፈታው። በስልክ ታሪኩን እንደነገረኝ ተወልዶ ያደገው ፍኖተ ሰላም ነው። በባህር ዳር ዩኒቨርሲቲ ትምህርቱን አጠናቆ ለአንድ ዓመት እዛው ባህር ዳር እንደሰራ ጥር አራት ሁለት ሺ ዘጠኝ ዓመተ ምህረት ለእስር መዳረጉን ይናገራል። ባለትዳርና የአንዲት የሁለት ዓመት ከስምንት ወር ልጅ አባት ነው። የተያዘው አዲስ አበባ ውስጥ ሳሪስ አካባቢ ከህዞቹ ጋራ በታክሲ እየሄድ እንደሆነ ይገልጻል። በፌዴራል ፖሊስና በመከላከያ መኪና ተጭኖ ወደ ኮተቤ እንደተወሰደም ያስታውሳል። ኮተቤ የደህንነት ማሰልጠኛ ተቋም አለ መሰለኝ። ወደዛ አይኔና ስረው ነው የወሰዱት። ከዛ በኋላ ያስገቡችን ለረጅም ሰዓት ቁሞ ነበር። መከላከያዎቹ በፌዴራል ነው የሚጠበቅ አካባቢ አናስገባም ሲሉ ቪዲዮ መታወቂያ ሳይተዋቸውም ከአስራ አምስት ደቂቃ ከቆምን በኋላ ነው አስገባኝ። ካስገቡ በኋላ ዘጠኝ ሰዓት ይዘውኝ እስከ ሌሊቱ ስድስት ሰዓት ተኩል ድረስ ዛፍ ላይ በካቲና አንጠልጥለው ሲያጥለው የተለያዩ ድብደባዎችን እና ኢሰብዓዊ ድርጊቶችን ፈጽመውብኛ። አይኔን በማሰር ወደ ሌላ እስር ቤት ወሰዱ። ምን አይነት ድብደባዎች ናቸው የፈጸሙብህ? ዛፍ ላይ ስትል ውጪ ማለት ነው? አዎ እዛ ኮቶቤ ደህንነት ቢሮ ውስጥ ጫካ አለ። የጥይት ድምፅ በጣም ይሰማል። ጫካ ነው። በልዩ ኃይል ነው የሚጠበቀው። በካቴና ታስሬያለሁ። ካቴናውን ብድግ አርገው አንስተው እዛ ጋ ባላ ውስጥ አስገብተውኝ አንጠለጠሉኝና ልብሴን አስወልቀው መደረቅ እንጨት እና ዱላ በፖሊስ ዱላ እንደዛ አርገው ይደበግኝ ነበር። መጨረሻ ላይ ራሴን ሲቻ ወደቅኩ። ከለ ምሽት ላይ ማለት ነው። ስንት ነበሩ በጊዜው የሚታዩኝ ስምንት ነበሩ። ምን እያሉ ነበር የሚደበድቡ? ማንነት ምንትን በማድረግ ለጀሮ የማይመች ውሬዎችን ነበር እንትሚሉ፣ ይደበድጉኝ የነበረ ይተፉብኝ ነበር። አላስፈላጊ ነገሮች ያ አድርገውብኛል። ዮናስ እንደሚለው ቀጥሎ የተወሰደው ወደ ማያውቀው እስር ቤት ከዚያም ወደ ማዕከላዊ ወንጀል ምርመራና መምሪያ ነው። እስር ቤት ከገባም በኋላ ልጆች ጋር ስናወራ እኔም እዚህ ታስሬ ነበር ይላሉ እና ቦታ ሁለት በሁለት ክፍል ነች፣ እዛ ጋር ጨለማ ቤት ነች። እዛ ውስጥ አስገብ እንደ ገባሁ እንደዛ ሙኝ ማለት ደንበደንብ እንደዛ አድርገው ሁል ሰቀሉኝ። እንደገና ሌላ ግርፋት ማለት ነው። ቤት ውስጥ ካስገቡ በኋላ እንደዛ አይነት ነገሮችን ከፈጸሙብኝ በኋላ እና ለምርመራ ወረዱ። ለሌት ስድስት ሰዓት ሰቅለኝ፣ ጠዋት ለቢሮ ሲገቡ አውርደው ለምርመራና ለቶርች ነው የሚያወር። ለግርፋት እና ለምርመራ ብቻ ነው የሚያወር። ከዛ በኋላ ለዛ አወጡና ይዘውኝ ሄዱ። መናገር አልቻልኩም። ምርመራ ላይ ምናምን ሊመረምሩ ይፈልጉ ምን ደክሜ ስለነበረ እሳቱን ምግብም ምናምንም አላገኝም። በግድ ያስገድሉ ነበር። ነገር ግን መናገር ስላልሰልኩ ሀቅም አጣሁ እና ከዛ በኋላ እንደገና መልሰው ወስደው እንደገና ሰቀሉ። ብልቶቼ ጋር የተለያዩ ሀይላንዶች ናቸው። ሁለት ሊትሩ ሀይላንድ አለ አደለ ውሃ የሞላ ና በሲል ነገር ያስሉታል። በሲል ካሰሩ በኋላ ከብልታችን ላይ እንደዛ ፍ ያንጠለ ሀይላንዱን ራሱ ውሃ ተሸክሞ እንደዚህና እንደዚህ ይገፉታል። ዋንጨዋልን ማለት ነው። እያንጨዋልን እንደዚህ ሲያደርጉት በጣም ያማል። በጣም በዛ ላይ ደግሞ ትንሽ ለመቋቋምም ያስቸግር ነበረ እና እንደዛ አድርገው ሁሉ ዘግቶ ቆልፎብን ነው ሚሄዱ። በዛ ላይ ጫቶችን፣ ጥፍሮችን በቪንሳ የስድስት ጣቶችን፣ የእግሬ ጣቶችን በቪንሳ ነቅለው እያመን ይመጣ እና እንደዚህ እያደረጉ ለሰባት ወር ያህል ሳይቤሪያ ወይንም ሰማንያ አራት ተብሎ በሚጠራ ጨለማ ቤት ነው የቆየሁት። ማዕከላዊ ላይ ማለት ነው። ከማዕከላዊ ውጭ ይህን እነግርሽ ሌላ ቦታ ነው። ከዛ በኋላ ማዕከላዊ ማምጦ እንደዚህ ዮናስ ኢህአዴግን ባገኘሁት አጋጣሚ በቃል ከመተቸት ውጪ እንዲህ ላለ ስቃይ የሚያበቃ ተግባር ፈጽሜ ይሆን ብዬ ራሴን እስክጠራጠረው ድረስ ነው ግፍ የተፈጸመብኝ ይላል። ለመተቸት ያበቃውን ምክንያት ደግሞ ከልጅነቱ ጀምሮ ያለውን የቤተሰቡን ታሪክ በስፋት አጫውቶናል። ካለን ሰዓት አንጻር ሁሉንም ማቅረብ ባንችልም የዮናስ አባት አቶ ጋሻው ደመቀ በደርግ ጊዜ የፍኖተ ሰላም ከንቲባ እንደነበሩ ይናገራል። ኢህአዴግ ስልጣን ላይ ሲመጣ ሊታሰሩ ይፈለጉ ነበር። ሸሽተው ከሀገር እንደወጡ አልተመለሱም። በአሁኑ ሰዓት ይኑሩም ይሞቱም አያውቅም። እናታቸው የመንግስት ሰራተኛ ነበሩ። እሱን ጨምሮ ሌሎች አራት ልጆችን ሲያሳድጉ ቆይተው ከፍተኛ ጫና ይደረግባቸው ስለነበር በመጨረሻም በመኪና ተገጭተው ሕይወታቸው እንዳለፈ ነግሮናል። አናውም ሆነ ግጭቱ ሆን ተብሎ የተደረገ ነው ብሎ ያምናል ዮናስ። እናታቸው ሕይወታቸው ካለፈ በኋላ ልጆቹ እርስ በርስ ተደጋግፈው ተማሩ በመጨረሻም አያልቅበት ጋሻው የተባለ ወንድሙ ከአዲስ አበባ ዩኒቨርሲቲ ተመርቆ ለአንድ አመት እንደሰራ ሌላ ሀዘን ወደ ቤተሰባችን መጣ ይላል አምስታችን እንኖር ነበር አንዱ አዲስ አበባ ዩኒቨርሲቲ ተመርቆ ዘጠና ሰባት ላይ ባህር ዳር ላይ ሜላት ሆቴል ከሚባል ቦታ ላይ በዛ ሰዓት ላይ እሱም ትንሽ ፖለቲካ እንትን ይላል ያው ስሜት ስለነበረ በሰአቱ ቤተሰብ ላይ እየደረሰብን እና ከዚህ ስርዓት ጋር ቶታሊ ምንም አይነት እንትን አልነበረንም። እሱ የሚቃወም ነበር። በዛ ሰዓት ዘጠና ሰባት ላይ እንደዛ አዲስ አበባ ችግር ሲፈጠ በየአንዳንድ ክልሎች፣ ባህርዳርም ጎንደርም፣ እንደዚህ አማራ ክልል በተወሰነ ቦታዎች እንደዛ አይነት ችግር ተፈጥሮ ሳለ እሱ ነ በዛ ሰዓት በመከላከያ ከተደበደበ በኋላ ከዛ ካፌው አጋጣሚን ያብሬው ነበር ክሱም ያወጣው አስፋልት ላይ ከጣሉት በኋላ በወራል መኪና ነው የሄዱበት እና አጽሙን ሰብስበን ነው የቀበ እና እስከዚህ ድረስ ነው ግፎቹ የሚፈጸሙብን የነበረው። ዮናስ እነዚህ በቤተሰቡ ላይ የደረሱትና በሀገሪቱ የሚያቸው የሰብአዊ መብት ጥሰቶች ዝም እንዲል ስላላደረጉት የትኛውንም የፖለቲካ ቡድን ሳይቀላቀል ቅሬታውን ያቀርብ እንደነበረም ይገልጻል። ቶች ያለው አንዳንድ ነገሮች የአጋጣሚዎችን ካገኘው በዛ አማካኝነት የዚህ ፖለቲካ ጋር ያለ የማንነት ዙሪያ ዜጎች ይበደላሉ። ብዙ ዜጋ አድርገው እየተባለ በእነሱ በጀት ፈንድ የወላጅ አልባ እየተባለ እየተሰበሰበ ግን ወጣቱና አርሶ አደሩ መሬቱን እየተቀማ ወይም የተለያዩ ግፎች እና በደሎች ሲደርሱበት በመላ ኢትዮጵያ ላይ የተለያዩ ግፎች ከቦታ ቦታ እንደዚሁ አንዳንድ አጋጣሚ ሲሄድ ተመርቀው ስራም አይዟሉ ብር ከሌለሽ ወይንም ደግሞ ዘመድ ከሌለሽ እንደዚህ አይነት ነገሮችም አቅም እያለ ራሱ መግባት የማይቻልበት ኮንዲሽን አለ ያ ነገር ደግሞ የኢትዮጵያውያን ለምን ይበደላሉ በሚል ሁኔታ የራሴ እንትን አዛመድ ነበር ማንም ፖለቲን አልነበርኩም ግን በማንነት ላይ አብሶ በአማራነት ላይ የሚደርሰው በማንነት ላይ መሰረት ያደረገ ያሳስቡኝ ስለነበር በዚህ አጋጣሚ ያው ሰልፍ ላይ ወጥቻለሁ። እንደዚህ አስተዋጽኦ አደርግ ነበር። ዮናስ በምርመራ ወቅት ይጠየቅ የነበረው ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማፍረስ ከተማ ውስጥ ቁጭ ብለህ ለሽምቅ ውጊያ ታደራጅ ነበር የሚል እንደሆነም ይናገራል። ዮናስ ምርመራውን ከጨረሰ በኋላ የሽብር ክስ ተመስርቶበት ቂሊንጦ ሲገባ ስቃዩ ተከትሎት እንደገባም ያስታውሳል። አሁንም ሄደ ወምቤል ተቀበቶ ተ እየተጠቀምኩ የወገዜ ማለት ነው። በክራንች ነው የሚሄደው። ክራንች እንዳይገባለት ተብዬ በሰው ነበር እየተንጠልጥ፣ በሁለት ሰው ተደግፌ ነበር ፍርድ ቤት የምቀርበው። እንደዛ ሲሆን ይህንም ፍርድ ቤት ራሱ እንዳልቀርብ ፍላጎታቸው ነበር። ነገር ግን ደግሞ በመክሰስ አባሪዎቼ በመናገር እንድቀርብ አደረገ። ለዚህ ደግሞ ምክንያቱ ፍርድ ቤት በሚቀርብበት ጊዜ የተጎዳ አካላቱን ገልጦ በማሳየት አቤቱታን በማቅረቡ እስረኛን ታሳድማለህ፣ የማረሚያ ቤቱንም ስም ታጠፋለህ በሚል እንደሆነ ይናገራል በድብደባ የተጎዳው አካሉ ህክምና እንዳያገኝ መደረጉንም ይገልጻል ከደረሰበት ጉዳት አንጻር አሁን በመድኃኒት ካልሆነ እንቅልፍ እንደማይወስደውም ገልጾልናል ያረፈው እህቱ ቤት ሲሆን የእህቱ ባለቤት ሞገዝ ሲፍሩ በአሁኑ ሰዓት በከፍተኛ ችግር ላይ መሆኑን ነግሮናል ያለ ክራንች ምንም አይነት እንቅስቃሴ የለውም ለክራንች ነው የሚንቀሳቀሰው ከዛ ውጪ የትን ቦታ ላይ ሽንት ቤት ሲገባም ከሰው ጋር ነው፣ እየቆምን እየጠበቅን ምናምን ነገር ነው እንትን የምናደርገው። በቃ በቃ አንቺ ሁሉ ነገር በቃ አንቺ ነው። መጀመሪያ እሱን ለህይወት ወይም ደግሞ እግሩን ወደ ነበረበት መስተካከል የሚችልበትን ለማድረግ ደግሞ ገንዘብ ያስፈልጋል። ጤነኛ መሆን አለበት። አሁን አኪ ጸበል ይዘሽ ስትሄጂ የእግሩ ሁኔታ እንደፈለገ እንትን ማድረግ አይችልም፣ ይከብዳል። እንዳጠቃላይ ማለት ሁለት እግሩ ገብቶ በአራት እግር የሚንቀሳቀስ ልጅ ነው አሁን በዚህ ሰዓት ላይ ያለው ማለት ነው። ባለቤቱም አንዲት ሴት ልጃቸውን ይዛ ባህር ዳር ከተማ በችግር እንደምትኖር ቤተሰቡም ለፍቶ አዳሪ በመሆኑ ዮናስን እንደ ልብ ማሳከም የማይችሉ መሆናቸውን ገልጾልናል። ዮናስም እኔ እንኳን የምታከምበት ነገ ምን እንደምበላ እንኳን የማላውቅ ሰው ሆኛለሁ ብሎናል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የትኛውም የኢትዮጵያ መንግስት ባለስልጣን ከማስተባበል ውጪ አምኖት የማያውቀውን ንግግር አድርገዋል። አሸባሪ ማነው? ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይልን መጠቀምንም ይጨምራል። ሽብር ስልጣን ለመያዝ አላግባብ ኃይል መጠቀምንም ይጨምራል ብለዋል። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የእኛ የአሸባሪነት ተግባር ነው። በሀያ ሰባት ዓመት የመንግስት ስልጣን ዘመን ለመጀመሪያ ጊዜ በቃሊቲና በዝዋይ ማረሚያ ቤት ተገኝቶ የተወሰኑ እስረኞችን አቅርቦ የሰብአዊ መብት ጥሰት እንዳለ ባለፈው ሳምንት በብሔራዊ ቴሌቪዥን ጣቢያ ሶስት ዘገባዎች ተሰርቶ ተመልክተናል። የተወሰኑ እስር ቤቶችን በመሄድ ጨለማ ቤት የተባሉትን ክፍሎችን አሳይቷል። በመንግስት በጀት የሚንቀሳቀሰው የኢትዮጵያ ሰብአዊ መብት ኮሚሽን አንድ ጊዜ ብቻ አስራ ስድስት እስረኞችን በተመለከተ ለፍርድ ቤት ባቀረበው ሪፖርት እስረኞች ላይ ስለሚፈጸመው የማሰቃየት ተግባራት ከመግለጹ ውጪ በብዙሀን መገናኛ ቀርቦ ስለ ሰብአዊ መብት ጥሰት ተናግሮ አያውቅም። ኮሚሽኑ ከአሜሪካ ድምጽ በተደጋጋሚ ተጠይቆ ሪፖርቱን ተጠሪ ለሆነበት ለሕዝብ ተወካዮች ምክር ቤት እንጂ ለሚዲያ ባለመሆኑ ለመናገር ፈቃደኛ እንዳልሆነም አስታውቆ ነበር። ባለፈው ሳምንት ግን የኮሚሽኑ ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር በመንግስት ቴሌቪዥን ጣቢያ ቀርበው ኮሚሽኑ ላለፉት ሁለት ዓመታት ባደረገው ክትትል የተፈጸሙትን የሰብአዊ መብት ጥሰቶች እንደሚያውቃቸው አረጋግጧል። ጥሰት በመንግስት ነው የሚፈጸመው። ጥሰት የሰብአዊ መብት ጥሰት የሚባለው በመንግስት አካላት የሚፈጸም እንጂ በሌላ አካል የሚፈጸም አይደለም። ጥሰት አለ ከተባለ የጥሰቱ መንስኤ ይሄ ነው ካለ ኮሚሽኑ መርምሮ የጥሰቱ መንስኤ ብቻም አይደለም ጥሰቱን የሚያባብሱ ፋክተሮች ሁኔታዎች ምን እንደሆኑ በሚገባ በሪፖርት ከተቀበለ አክሽን መውሰድ ያለበት እርምጃ መውሰድ ያለበት መንግስት ነው። ተጠርጣሪዎቹ ከታሰሩ በኋላ የሚመረመሩት እስር ቤቶች ቢሆንም በመጨረሻ የእምነት ክህደት ቃላቸውን ይዞ የሚሄደው የፌዴራል አቃቢ ህግ መስሪያ ቤት ነው። ለዚህ መስሪያ ቤት በቅርቡ አዲስ የተሾሙት የፌዴራል ጠቅላይ አቃቢ ህግ አቶ ብርሃኑ ጸጋዬ በጠቅላይ ሚኒስትሩ ትእዛዝ አስራ ሶስት አባላት ያሉት የፍትህና ህግ አማካሪ ቋሚ ኮሚቴ መቋቋሙን፣ ኮሚቴው አጥንቶ በሚያቀርበው ምክረ ሀሳብ መሰረት የህግና ፍትህ ስርዓቱን እንደሚያሻሽል አስታውቋል። ዓለም አቀፉ የሰብአዊ መብት ተከራካሪ አምነስቲ ኢንተርናሽናል የአፍሪካ ቀንድ ተከራካሪ የሆኑት አቶ ፍስሐ ተክሌ በኢትዮጵያ ይፈጸማሉ ስለሚባሉት ጥሰቶች ከአሜሪካ ድምጽ ተጠይቀው ድርጅታቸው በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተ ባሰባሰበው ሪፖርት ዘግናኝ የሆኑ ምርመራዎች የሚፈጸሙባቸው እስር ቤቶች የተዘጋውን ማዕከላዊ ጨምሮ በኦሮሚያ፣ በአማራ፣ በሶማሌ፣ በደቡብና በሌሎች ባልታወቁ እስር ቤቶች ጭምር እንደሚፈጸሙ እንደሚፈጸሙ ተናግረዋል። እነዚህን አሰቃቂ ወንጀሎች በዜጎች ላይ የፈጸሙ ሰዎች ለፍርድ ሊቀርቡ ይገባል፣ ተጎጂዎቹም ካሳ ሊሰጣቸውና በዘላቂነት ሊቋቋሙ ይገባል ብለዋል። በመጨረሻም ኢትዮጵያ ውስጥ የተፈጸመው የሰብአዊ መብት ጥሰት በጥቂት ግለሰቦች ላይ የተፈጸመ ብቻ ባለመሆኑ አብዛኞቹ የህሊና ቁስለኞች ጭምር በመሆናቸው ይህ ጉዳይ የተፈጸመው አሁን በስልጣን ላይ ባለው መንግስት መሆኑ ታምኖ መልሶ እንደማይፈጸም ማረጋገጫ የሚያስቀምጥ እንደመታ መታሰቢያ ሊደረግላቸውና እውቅና ሊሰጣቸው ይገባል ብለዋል። ከዚህ ቀደም በዘገባችን ያቀረብነውን ሁለት እግሮቹን ያጣውን ከፍ ያለው ተፈራንም አስታውሰው አሁን እንደ ከፍ ያለው ተፈራና እንደ ዮናስ ጋሻው ያሉ እግራቸውን ያጡ ሰዎች እንዴት ገንዘብ በማግኘት ብቻ ሊካሱ ይችላሉ ብለው ይጠይቃሉ። የዛሬውን ዮናስ ጋሻውና ከዚህ ቀደም ያነጋገርናቸው እስረኞች በሙሉ ፍላጎታቸው አንድ ነው፤ ኢትዮጵያ ከዚህ በኋላ እንዲህ ያለ ስቃይ የሚፈጸምባት ምድር አለመሆኗን ማረጋገጥ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።